ኢትዮጵያ፣ የዘፈኑ ርዕስ፣ ድምፃዊ ጥላሁን ገሰሰ ነው። አለም ፀሐይ ከገጠመቻቸው ለዜማ የሚሆኑ ግጥሞች አንዱ ነው። አዲሱ እንግዲህ ደጋግመን አስተዋውቀናል ባናቀርበውም ውይይቱን ይሄ ውይይት ብዙ ቀጠሮ የተገባለት ነበረ የመጨረሻው ቀጠሮ ሳይቀር በልዩ ፕሮግራም ሳቢያ በመግቢያችን እንዳስተዋወቅ ነው መለወጥ ነበረበት እና ቀምሻውን ያን የማስተዋወቂያ ዝግጅት አስተናግደን ነው ለዛሬ በቀጠሮ ያዋል ነው ዓለም ፀሐይ ተገኝታለች። ከዓለም ፀሐይ ጋር የሚደረገው ውይይት ብዙ ጊዜ አድማጭ አይደለም፣ እኛ የጓጓንለት ነው። ዛሬ እንግዲህ ዓለም ትናገራለች። ዓለም ፀሐይ ወዳጆ ድጋሚ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ዓለም በርከት ያሉ አጋጣሚዎች ወደዚህ ወደ አሜሪካ ድምጽ ራዲዮ በተለይ ደግሞ ወደ ራዲዮ መጽሔት ብቅ ማለት እድል ይኖርሽ እንጂ ደጋግመን እንዳስተዋወቅ ነው በቀደመው ዝግጅታችንም በመጠኑ ጨረፍ እንዳደረግ ነው ያንቺን ታሪክ ሙሉ በሙሉ በተለይ ደግሞ ስራዎችሽን የህይወትም ገጠመኞች ያሉበትን ወግ ለማድረግ አልተሳካልንም ነበር። ቀደም ብለን ስርጭቱ ላይ እንዳስተዋወቅ ነው የቀደመ ዝግጅታችን በልዩ ፕሮግራም ሳቢያ ሙሉ ማቅረብ አልቻልንም እና ዛሬ ደርዝ ያለው ወግ ይኖረናል ብዬ ተስፋ አድርጋለሁ። ታሪክሽን ልጅነት፣ አስተዳደግሽን ወጣትነትን ከሚመለከቱ ወጎች ብንነሳ አስተዳደግሽ ምን ይመስል ነበር? ምን አይነት ልጅ ነበር? በአጋጣሚ ገልጨው ይሆናል ያደግኩት ከአያቶቼ ጋር ነው። ምናልባትም ከአያቶቼ ጋር የማደጉ አጋጣሚና እድል ከፍተኛውን የፍቅርና የሙያ ጸጋ ያጎናጸፈኝ ይመስለኛል። ምክንያቱም አባቴም ሆነ እናቴ በጣም በለጋ እድሜያቸው፣ ሊታሰብ በማይገባ እድሜ ላይ ነው የወለዱኝ። እናቴ እንደውም ነፍስ አውቄ እስካደግ ድረስ ታላቄት የነበርምት መስለኝ የአስራ ስድስት ዓመት ልጅ ሆና ነው የወለደችኝ። አባቴም ከዛ ባልበለጠ እድሜ ውስጥ ሆኖ እንደ ተወለድኩም ደግሞ ግሪክ ሀገር ለትምህርት እንደሄደ እኔ ያደግኩት በአያቶቼ ቤት ነው። እናቴ ራሷ እንዳልኩትም እንደ እህቴ ሆና በአያቶቼ ቤት ውስጥ አብረን ያደግ ነው። ስለዚህ ሴቷ አያቴ እሷም እንደዚሁ ገና በለጋ እድሜዋ ወልዳ ሁለቱ እህትማማች ነው የሚመስሉት እነሱ እና ከፍተኛ ፍቅርና በጣም ደግሞ ከዘመኑ ቀድማ የሰለጠነች ልል እችላለሁ በዛ አይነት ሁኔታ ስለሆነ እንዳልኩት ቲያትር ቤት እየወሰደችኝ ያሳየችኝ የመጀመሪያው አያቴ ናት። ዘመናዊ ነች። በጣም ወንዱ አያቴ ደግሞ ቀኝ አዝማቸው ወዳጅ ጎሹ ይባላሉ። እሳቸው ደግሞ የመጽሐፍ ንባብን ባህል ገና ከልጅነቴ በጣም በጣም በትንሽነቴ እያስነበቡ ነው ያሳደጉኝ። ለሌለሌት በምሽት ላይ እንዳነብ ያደርጉኝ ነበረ፣ ከመኝታ በፊት እዚህ ሀገር አባቶች ለልጆች እንደሚያደርጉት ደግሞ ከመኝታቸው በፊት የግዴታ ባህል አይነት ነገር ነበር አንብቤ ነው። ምን አይነት ንባቦች ናቸው? ማንኛውንም መጽሐፍ ከመጽሐፍ ቅዱስ ጀምሮ ዳዊትን፣ ሌሎችንም መጽሐፍት እንዳነብላቸው ያደርጋሉ። ና የማንበብ ባህልና ፍቅሬ እዛ ላይ ነበረ ያደገው። ከዛም ያው የስነ ጽሁፍና የማንበብ ባህል ወይም ቲያትር ተሰጥቶ ያለኝና የዳበረውም ገና መድሃኒዓለም ትምህርት ቤት ከመግባቴ በፊት አንደኛ ደረጃ ትምህርት ቤት ውስጥ ነው የአንደኛ ደረጃ መምህራኖቼ የአራተኛ ክፍል ተማሪ ያለሁ የአማርኛ መምህራኔ ጽሁፌን ግጥሜን በየክፍሉ ቆሜ እንዳነበብ በማድረግ ጽሁፎቼን ራሳቸውም ደጋግሞ በየተለያየ ክፍል ውስጥ ሄደው በማንበብ ከዛም የወላጆች ቀንን እንዳስተናግድ በመሪነት እንድመራ ስለሚያደረጉኝ በዛ እድሜ ላይ ነው እንግዲህ ደራሲ መላኩ አሻግሬ የመዝሙር መምህር ነበሩ በፊታውራሪ ሀብተ ጊዮርጊስ ትምህርት ቤት ውስጥ ከዛ ላይ ነው መልምለው ገና የአስራ ሶስት ዓመት ልጅ እያለሁ ወደ ሀገር ፍቅር ትያትር ቤት ወስደው የመድረክ ትወና እንድጀምር ያደረጉኝና እንደውም አሁን ብዙ ጊዜ ሰዎች ሲያገኙኝ እኔ በልጅነቴ ኮ ነው ቲያትር ስትሰሪ ማይሽ ይላሉ። እኔ ራሴ በልጅነቴ ነው መብላት ያወጣሁትና የአስራ ሶስት ዓመት ልጆኝ አለም ጊዜና ገንዘብ የተባለውን የመጀመሪያ ሙሉ ቲያትር በመሪ ተዋናይነት ሀገር ፍቅር ውስጥ ሰራው። የኪነ ጥበብ ሕይወትሽን ቆየት ብለን በዝርዝር እንገባበታለን። የሕይወትሽ ትልቅ ክፍልም እንደመሆኑ በርከት ያሉ ሀሳቦችን ታጋሪናለሽ። ሰራሻቸውም እያነሳሳን እንጫወታለን። ከልጅነት ጀምር ያለውና ልጅነት ላይ ቅድም ካነሳሁት ጋር የተያያዘ ምናልባትም አሁን የጀመርሽው ሊሆን ይችላል በአጭሩ መለስ የሚችል ጥያቄ ልጠይቅሽ። ባህርይም በተመለከተ አስተዳደግሽ ከአያቶችሽ ጋር በመሆኑ ለኋለኛው የኪነ ጥበብ ዝንባሌሽ ሁሉ እንደ ረዳሽ የንባብ ልማድሽ ገና ከማለዳው እንዴት እንደ ተኮተኮተ ገልጽሽልናል። በባህሪሽ ግን ምን አይነት ልጅ ነበርሽ? ባንቺ እድሜ በዛ ጊዜ ልጅነትሽን የተጋሩት የዛሬ ታዋቂዎች እንዴት ያስታውሷታል? ያቺን የአንደኛ ደረጃ ወይም ከዛ ፊት የነበረች አለም ጸሀይ በጣም ህጻን ሆኜ ከእናቴ ከምሰማው ዝም ያልሽና፣ ማታስቸግሪ ሰው ነበርሽ ትለኛለች ግን አንደኛ ደረጃ ትምህርት ቤት እያለሁ እማቀው ባህሪና በትምህርት ቤትም በጣም የታወቀው ነገር ቢኖር ከርቀት የሚሰማ ሳቅ ነበረኝ። በጣም ስቃለው አለምፀሐይ ሳቀች ነው የሚባለው። በጣም ዛሬም ድረስ የሚሰማው ሳቄ ኃይለኛ ሳቅ አለኝ። ልክ ከሳቄ ጋር አብሮ የሚሄድ ደግሞ በጣም ቁም ነገረኝነት በጓደኞች ዘንድ እንዳለ ገነዘባለሁ ሚስጥራቸውን ህይወታቸውን በሚመለከት በዚህ ጥያቄ ውስጥ እውነት ነው ጓደኞች በጣም ትልቅ ሚና አላቸው። የሚሰጡኝ ፍቅር፣ የሚሰጡኝ አክብሮት፣ የሚሰጡኝ የነበረን ቅርበት ከጓደኞቼ ጋር በአካባቢ በሰፈሬ የነበሩት የሰፈሬ ልጆች፣ የትምህርት ቤቴ ልጆች፣ መምህራኖቼ ለአለም ፀሐይነቴ ትልቅ አስተዋጽኦ አድርገዋል ብዬ አስባለሁና ከጓደኞቼ ጋር የነበረኝ ደስታ፣ ፍቅር፣ መከባበር መቻቻል ወደ ትምህርት ቤት ስንሄድ፣ እኔ በጣም ትልዩ ትዝታዬ አንዷ ድምፃዊ ነበረች ትዘፍናለች። እና ትምህርት ቤት በእግር ነው የምንሄደው ከቤት ተነስተን ተሰብስበን፣ ደብተሮቿ ላይ የፍቅር ግጥሞች ተጽፈው፣ በዛን ዘመን የነ መልካሙ የነ ጥላሁን ዘፈን እሷ እያንጎራጎረችልን ነው የምንሄደው። መሀል ላይ ቆም የምንልና ና መሳቅ ነው ስራችን። በእያንዳንዱ ነገርና ጨዋታዎች መካከል የፍቅርና የመተሳሰር ስሜት ነበረን። ትምህርት ቤትን በምንሄድበት ሰዓት ደግሞ ልክ በትምህርት ገበታው ላይ ያለው የትምህርት ዲስፕሊኑ ከመምህራኖቻችን ጋር ያለን አክብሮትና መፈቃቀሩ፣ ለትምህርት ቤታችን ያለን ታማኝነት፣ ለሰንደቅ ዓላማችን ያለን ክብርና ፍቅር፣ እነዛ ነገሮች ለእኛ ታነጽ ቀላል አስተዋጽኦ እንዳላደረጉ ገምታለሁ። ዓለም ፀሐይ እንግዲህ የልጅነትሽን ነገር ነካክተናል። የህይወትን መንገዶች በተለያየ አቅጣጫ እናነሳለን። በዋናነት እንግዲህ የሙያ ህይወትሽ ነው የህይወትሽ ትልቅ አካል። እንደነገርሽንም ገና ከ አስራ ሶስት ዓመት እድሜሽ የጀመረ ነው እና ቲያትር፣ ሙዚቃ፣ ስነ ግጥም፣ ስነ ጽሁፍ በጥቅሉ በህይወትሽ ውስጥ ትልቅ ስፍራ አላቸው። ቲያትርን እናስቀድም። አጀማመሩን ቅድም ጠቀስ አድርገሻል። እስኪ መለስ ብለሽ ቲያትር በህይወትሽ ዛሬ ያለበትን ስፍራ ለማግኘት ትልቅ መነሻ የሆነውን አጋጣሚ ያስታውሽን። መጀመሪያ ለትወና ያስመለመለኝ ስራ ሚመስለኝ ስድስተኛ ክፍል ተማሪ ሆኜ የወላጆች ቀን ላይ ስለ ሳይንስ እንዳስረዳ ና ወላጆች ሲመጡ እንዳስጎበኝ ተመድቤ ስለነበር ያንን ነገር በማድረግበት ሰዓት ይመስለኛል እንግዲህ ደራሲ መላኩ አሻገር እየተመለከተኝ በቃላችን የሳይንስን ጥቅም ለህብረተሰቡ የማስረዳት በትምህርት ቤት ውስጥ የተዘጋጁትን ኤግዚቢሽኖች ማስጎብኘት የተመደብኩት እኔ ነበርኩኝ። ከዛ በኋላ ነው እንግዲህ ድርሰት ሰጥተውኝ ቲያትር እንድንለማመድ የተደረገው ከትምህርት ትምህርት ቤት ያኔ በኢትዮጵያ አቆጣጠር ከ አስር ሰዓት ና አስር ሰዓት ተኩል በኋላ ያልቃል። ከዛ በኋላ ከየ ትምህርት ቤቱ ከተፈሪ መኮንን ከሚኒሊክ፣ ከኮከበጽባህ ያኔ ግርማ የቀዳማዊ ኃይለ ሥላሴ ሁለት ያደረጃ ትምህርት ቤት ከነዛ የተውጣጡትን ተማሪዎች ሁሉ በማምጣት አንድ ላይ አድርገው እነዚህን ወጣት ተዋንያኖች አማተር ግሩፕ ፈጥረው ያሰለጥናሉ። ደራሲ መላኩ ና እዛ ወስደው ቲያትር ማሰራት ጀመሩ። አገር ፍቅር ጀመርኩ ማለት ነው። እንደዛ ነው የተጀመረው የቲያትር ህይወቴ። ልክ መሳ ለመሳ ስለነበር ጽሁፌም እንደዛው ትምህርት ቤቴ ውስጥ ገና ከልጅነቴ ግጥሞቼን፣ ጽሁፎቼን ክፍል ውስጥ የማንበብና የማስነበብ እንትን ስለነበር እኩል አብሮ እንዲያድግ የረዱኝን መምህራኖቼ ናቸው። በአጋጣሚ ማለት ነው። ግን በቤተሰቦቼ በኩል ያው በተለይ ሴት አያቴ ሁኔታው የከፋና የመረረ ሆኖ አንድም ቀን ነፍጋኝ አታቅም። ግን ፎቶዬ ብቻ እንዳይወጣ ነበር የምትማጸነኝ። መስራቱን አትከለክለኝም። አባቴ ግን ያው በተደጋጋሚ እንደተናገርኩት ወደ መድረክ መግባቴን ካወቀበት ጊዜ ጀምሮ ፈቃደኛ አልነበረም፣ ይቃወመኝም ነበር። በዛ የተነሳ ተደብቆ መስራት ያህል ነው። ብዙ ጊዜ እንደውም ወደ ኋላ ላይ አንደር ስተዲ እየተደረገልኝ ምናልባት አባቷ ከመጣ ከተቋረጠ እየተባለ በአንደር ስተዲ ነው ቲያትር ሰራ የነበረው ያንን በሚመስል መልክ ቲያትሮችን መክፈትና መስራት ጀመርኩኝ፣ ቀጠልኩኝ። ከዛ በኋላ ያው አስራ ሁለተኛ ክፍል ላይ ሀይ ስኩል ስናጠናቅቅ ሎሬት ጸጋዬ ገብረ መድኅን በዛ በወጣትነት የአማተር ተዋኒየት ዝግጅታችን ውስጥ ከጋሽ መላኩ ጋር ባረግነው ስራዎች የደራሲ ተስፋ ያበበ ከፍ ባለው ህይወታችንም ውስጥ ተደባልቆ እሱም የቴያትር እድገት ክበብ የሚል አቋቁሞ እውነት ከፍተኛ የወጣቶችን መልመላና ስልጠና ያካሄድ ነበረ። ከጋሽ ተስፋ ያበብም ጋር ብዙ ሰርተናል። የተለያዩ ስራዎች እንደውም ብዙ የበሰሉ ስራዎችንም አቅርበናል። በዛ መሀል ነው እንግዲህ ሀሁ በስድስት ወር ሲከፈት ያንቺም የመድረክ ህይወት ተከፈተ፣ በሩ ተከፈተ። ሀሁ በስድስት ወር ጋሽ ጸጋዬ ጽፎ አዲስ ነው። ገና ለውጥ እንቅስቃሴ መምጣት ነው በከተማዋ። ወጋየሁ በፊደል ነው የተለከፍኩት፣ ሀበል ሲለኝ ሁበል ሲለኝ ሲል፣ እኔ ደግሞ በዳንስ ነው የተለከፍኩት ብዬ ገልብጭ ድርሰቱን ጋሽ ጸጋዬ እንዲያው አደረግን። አንቺው የድረሹ ነው በዛ መልኩ። ገና የመጀመሪያሽ ነው እንግዲህ በዛ ደረጃ የሚቀርብ አዎ በዛ ደረጃ የሚቀርብ ነገር አዎ። ናጋሽ ጸጋዬ ቲያትር ትምህርት ቤት ከፈተ። ከሶስት መቶ በላይ ነው ከማስታውሰው ድረስ ተዋንያኖች ለፈተና ቀረቡ። ከዛ ውስጥ አስራ ሁለቱን መርጦ ብሔራዊ ቲያትር ቤት ቲያትር በዲፕሎማ የሚያስመረቀ ኮርስ እንድንቀበል አደረገን። በዛን ዘመን እንግዲህ እኔ ተክሌ ሲራክ፣ አለሙ ገብረአብ፣ ሌሎች እነዚህ ምርጥ የተባሉት የዘመኑ ተዋንያኖችም አብረውኝ የተመረቁት በዛ ጊዜ ነው። ይሁንና መድኃኔዓለም ትምህርት ቤት ውስጥ እጅግ በጣም የሚደንቀኝ ምን ባህል ነበረ፣ ከዘመኑ ወጣ ያለ ነው። አንደኛ የተማሪዎች መማክርት ጉባኤ አለ፣ ዳይሬክተራችን በኃይለ ጊዮርጊስ ጣሰው የተቋቋመ ከሀያ ሶስት በላይ የተማሪዎች ክበብ አለ። በነዛ ክበብ ውስጥ ወደ ሶስቱ የቲያትር ክበብ ነው፣ ሁለት የሚሆኑ የሙዚቃ ክበቦች አሉ። ውድድሩ በጣም ኃይለኛ ነው። እኔ ራሴን ሽሚያው፣ ምልመላው በጣም የማይረሳኝ ዘመን አሳልፍ ያለው እና የወላጆች ቀን ሲመጣ ወይም አንድ በዓል ሲደረግ የራሳችን የሬዲዮ ጣቢያ አለ። ከዛ ወጥተው የኢትዮጵያ ፕሮፌሽናል ጋዜጠኞች የሆኑ አሉ እንደነ ጸጋቁምላቸው አይነት ግሩም የስፖርት ጋዜጠኞች ከዛ ነው የወጡት። እና ትምህርት ቤቱ ከስር ነበረ የዚህ የታለንትና የሰው ፈጠራን የሚያሳድግበት እድሉ። የሳይንስ ተማሪዎች ስንቱ ወጥተው ውጤታማ ሆነዋል። የኢትዮጵያ የስፖርት መሪ ሯጮች የወጡበት ጊዜ ነበረ። እና የማይረሳኝ የዛ የክበብ አቀራረጽ በተማሪዎች ላይ የተፈጠረው ከፍተኛ ነበር፣ በትምህርት ቤታችን ውስጥ እና እዛ ውስጥ እንደውም የቲያትር እድገት ክበብ የሚባል ነበር። እዛ ውስጥ ብዙ ወጣቶች አብረውኝ ተሳትፈዋል፣ አብር ይሳተፍ ነበረ። እዛ ውስጥ ነው የአማርኛ ቋንቋ ስነ ጽሑፍ ሌሎች ሀይ ስኩሎችን ጭምር ውድድር ተሳትፌ ትምህርት ቤቱንም ለማስጠራት እኔም የበለጠ በሀገር ደረጃ ስሜ እንዲወጣ የተደረገውና ብሔራዊ ትያትር ከመምጣቴም ይቀድማል። ወደ መደበኛ የመድረክ ፕሮፌሽናል ትልልቅ ስራዎች ከመታወቅም በፊት በትምህርት ቤት ውስጥ ስሚ ትምህርት ቤት ይሄ ነው የጎለበተ ይወጣው። ወደኋላ ኋላ እናምጣው እንግዲህ ሸረፍ ሸረፍ እያደረግን የጠዋቱን አጋጣሚዎች እየተመለከትን ነው። አለም ጸሐይ ገና በለጋነት እድሜሽ የኪነ ጥበብ ዝንባለሽ የታወቀበት ብዙ ጊዜም ደጋግመሽ አሁንም እያነሳሽ ነው በፍቅር የምታስታውሽው የአዲስ አበባ መድኃኔዓለም ሁለተኛ ደረጃ ትምህርት ቤት አለ። ከዛ በኋላ ግን ቅድም የገለሽልን ሀሁ በስድስት ወር ላይ በፊደል ነው የተለከፍኩትን በዳንስ ነው የተለከፍኩት። የእውቁን ገጣሚና ቲያትር ደራሲ ጸጋይ ገብረ ምድን ትኩረት እንድታይ ማብቃቱን ገልጠሽልናል። ቅድም ዓለም ጊዜና ገንዘብን ጠቅሶሻል እርግጠኛ አደለውም የትኛው እንደሆነና በመድረክ ሙሉ ሰዓት የሚሰራ ቲያትር ላይ እንደ ተዋናይ በሚታወቅ ስራ ውስጥ የተሳተፍሽበት ሙያዊ ህይወትሽ መቼና የተጀመረ? ከዓለም ፀሐይ ጋር የጀመርነው ወግ አልተቋጨም። ቆየት ብለን እንመለስበታለን። ያለ ሰው ቢወጡ በስደት ተሸክም መሄድ መሄድ አለኝ። ድምፃዊ ደረጀ ደገፋው ነበር የተጫወተልን። ሌላው የዓለም ፀሐይ ድርሰት ነው።